እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች እህቶች፣ እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ቸርነት ምሕረት የባህሪው የሆነ ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን፣ ክብር ምስጋና ለእርሱ ይሁን። ዛሬ እልፋ የላፋት የሚሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆች የሚያከብሩትን መስቀሉን ልናከብር ነው የተሰበሰብ ነው። ትልቅ በዓል ነው። ትልቅ ትርጉም ያለውም ነው። ስለዚህ ዛሬ ትምህርታችን ይሄንኑ በተመለከተ ይሆናል። የትምህርታችን ርዕስ መስቀልና የሕይወታችን ትርጉም በሚል ይሆናል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ ስድስት ቁጥር 11 እንዲህ ይላል። እንዴት ባሉ ታላላቅ ፊደሎች በጄ እንደ ጻፍኩላችሁ እዩ፣ ይላል ቅዱስ ጳውሎስ። በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳ ሕግን አይጠብቁም። ይልና ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ሲበሉልኝ አንድ ላይ ነገር ግን ዓለም ለኔ ከተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ትምክህት ከኔ ይራቅ። እንዴት አይነት ታላቅ ቃል! ምን ማለት ነው? ዓለም ምን ያለበት የተሰቀለበት ነው። ይህ መስቀል ዓለም የተሰቀለበት ነው። እኔም ደግሞ ለዓለም ምን ያልኩበት ነው የተሰቀልኩበት ነው እና ሌላ ትምክህት የለኝም ነው የሚለው። ስለዚህ መስቀሉ አንዳንዶች ሊያዩት ከተሳናቸው በላይ ትርጉም ያለው መስቀሉ ብዙዎቻችን ዛሬ እንቅልፍ ላጣንበት ነገር ትርጉም የሚሰጥ ነው። መስቀሉ ብዙ ጥያቄዎችን የሚመልስ ለዚህ ነው የትምህርታችን ርዕስ መስቀልና የሕይወታችን ትርጉም ያልኩት። ዛሬ ያለንበት ወቅት አይምሮ ያለው ሰው በሙሉ ብዙ የሚጠይቅበት ወቅት ነው፣ ብዙ ነገር ስለምናይ ብዙ ነገር ስለምንመለከት ማንም ሰው ጤናማ የሆነ አይምሮ ያለው ሰው ትንሽ ቆም ብሎ የሆነ ነገር መጠየቁ አይቀርም። ይሄ ደግሞ የሆነው ይሄንን አይነት ጥያቄዎችን ደግሞ መጠየቃችን ከእግዚአብሔር ስለ ራቅን አይደለም፣ ክፎች ስለሆን አይደለም ሰዎች ሆነን ስለ እግዚአብሔር የሰራን እንዲህ ያድርጎ ነው። ሮቦት አይደለም። እግዚአብሔር የሰራው የሆነ ፕሮግራም ሞልቶብን አይደለም የሰራን። እግዚአብሔር አዋቂ የሆነች ነፍስ ነው የሰጠን። ነባቢት፣ ለባዊት፣ ህያው የሆነች ነፍስ ነው የሰጠን። ስለዚህ ብዙ ነገር እንጠይቃለን። እግዚአብሔር እንደዚህ አድርጎ ነው የሰራው። ደግሞም ስንጠይቅ ደግሞ ደስ ነው የሚለው እግዚአብሔርን ደስ ነው የሚያሰኝ ጥያቄም ማንወድ ብዙ ጊዜ እኛ የሰው ልጆች ነው። ሌላው ቀርቶ የገዛ ልጆቻችን እንኳን ጥያቄ ሲጠይቁን አንድ ሁለቱን እንመልሳለን ከዛ በኋላ በቁጣ ነው የምንመልሰው፣ ወይ ዝም እንዲሉ ነው የምናደርጋቸው። ሌላ ጊዜ ደግሞ ለምን ጥያቄ አልጠየቃችሁም ብለን ደግሞ እንጮኸባቸዋለን። እግዚአብሔር ግን እንዲህ ስለዚህ ችግሩ ብዙ ጥያቄ መፈጠሩ አይደለም ማለት ነው። ብዙ ጥያቄዎችን እግዚአብሔርን የጠየቁ ብዙ ሰዎች አሉ። መጽሐፍ ቅዱስ ላይ ብንመለከት የእግዚአብሔር የሆኑ ሰዎች በሙሉ ታሪካቸውን ብትመለከቱ ብዙ ጥያቄ ነበራቸው። አብርሃም በአንድ ወቅት ጥያቄ ተፈጥሮበት ነው እግዚአብሔር ወደ አብርሃም ቤት መጣ። አብርሃም አስተናገደው። እግዚአብሔር አምላክ ለአብርሃም የሚያስደንቅ የሚያስገርም ቃል ኪዳን ገባለት። ሰው በቃ ባለበት ሰዓት፣ ሰው ሞተ ባለበት ሰዓት የአብርሃምን ሰውነት እግዚአብሔር አለመለመው። እግዚአብሔር አምላካችን ይክበር ይመስገን። ሁልጊዜ እንደዚህ ነው። ሰው ሲጨርስ ነው እግዚአብሔር የሚጀምረው። ሰው ሲያቆም ነው እግዚአብሔር መራመድ የሚጀምረው። በየትኛው የሕይወታችን ስራ ላይ እኔና እግዚአብሔር ሠራ ነው የምንለው ነገር የለም። ብቻውን ዓለምን ፈጠረ፣ ብቻውን ዓለምን ያስተዳድራል፣ ብቻውን ዓለምን ይዟል። እኔና እግዚአብሔር ነን ተደጋግፈን ዓለምን የያዝነው አንል። ተመለከቱት፣ የሰውን ልጅ ከንቱነት ሰሞኑን በምናየው ተመልከቱ የሰውን ልጅ የቱን ያህል ኃይል አልባነት ሁሉም በቴክኖሎጂ የተራቀቀው አለኝ የሚለውን ቴክኖሎጂ ሁሉ የያዘው እጁን አጣጥፎ ካታሪና ሚባል ሪታ ሚባል ሌላም ስም ይሰጣት፣ ወንድም ይሁን ሴት እንዴት እንደለየቱት እግዜር ያወቀው፣ ሁሌ የሚሰጠው የሴት ስም ነው። ይቅርታ አድርጎለኝ ያቷል ያው ሁሉ ሲሆን ዝም ብሎ ነው የሰው ልጅ የተቀመጠው። ሌላ ነገር ምንም ማድረግ አልቻለም። የቱን ያህል ኃይል አልባ እንደሆንን የቱን ያህል ከንቶች እንደሆንን ያወቅንበት ዘመን ነው። አንዳንዴ ጥሩ ነው እንደዚህ አይነት ነገር። ለዚህ ነው የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ይህ ዘመን ተጨንቀን ጭንቀታችን ውስጥ የምናድርበት ሳይሆን ለዘመናት የሚያስጨንቀንን ጥያቄ መልስ የምናገኝበት ዘመን ነው። ምን ለዚህ ነው ዛሬ አይምሮአችንን የምንመግበውን ምግብ እንምረጥ የምንለው። አብርሃም እግዚአብሔር አምላክ ቤቱን ጎበኘለት። እኔ ከዚህ በኋላ ሰው አልሆንም ያለውን ሰው መሆን ብቻ ሳይሆን የሰዎች ሁሉ አባት ትሆናለህ አለው። ይክበር ይመስገን አንድ ብቻዬን ወድቄ ልቀር ነው ያለውን የአሕዛብ አባት ትሆናለህ ስሙን ቀየረለት። የኛን ስም እንደቀየረ ታሪካችንን እንደቀየረ ኑሯችንን እንደቀየረ ሕይወታችንን እንደቀየረ የወደቅነውን እንዳነሳ መልካችንን እንደቀየረ ውበት እንደሰጠን ደምግባት እንደሆነልን የቆሰልነውን እንደፈወሰ አብርሃምን እንደዚህ ያደረገው እግዚአብሔር አብርሃም አትባልም አለ። ከዛሬ ጀምሮ አብርሃም ከዚያ በኋላ እግዚአብሔር ምን አለ? ከማንም ብደብቅ ከወዳጄ ከአብርሃም እደብቃለሁና ከማንም ብሰውር ከወዳጄ እሰውራለሁ ወይ እግዚአብሔር ወዳጆቹ ያደርገን። የተወደዳችሁ አባቶች፣ እናቶች ያኔ እኮ ምንም ምስጢር የለም። ዛሬ እንደዚያ ያሉ። ኢትዮጵያ እንደዚያ ያሉ ልጆች አላጣችም። ይገርማቸዋል። ስንቶች አሉ ነው። ማንም ስለማያውቃቸው ወድቀው በየበረሃው ነው ያሉት ሚስጥሩን፣ የማይደብቃቸው ችግሩ ምንድን ነው? እኛ ሚስጥር ፍለጋ የምንሄደው ሌላ አደባባይ ነው። ሁላችንም የተራቀቅነው በሌላው ነገር ነው። እግዚአብሔር ግን ሚስጥሩን የሚገልጥባቸው ወዳጆች አሉት። የሚያነጋግራቸው ወዳጆች አሉት። ለአብርሃም ልደብቀው ነው ወያለ ስለዚህ እግዚአብሔር አምላክ በሰዶም ከተማ ላይ ሊመጣ ያለውን ነገር ለአብርሃም ገለጠለት። ሰዶምን ላጠፋት ነው፣ ሰዶምን ልገለብጣት ነው። የሰዶም ኃጢአት ጽዋዋ ሞልቶ ፈሷል አለ ኃጢአቷ እስከ ሰማይ እስከ እኔ ደርሷል አለ እግዚአብሔር። እና አብርሃም ይህን ሲሰማ ጥያቄ ተፈጠረበት። ጌታ ሆይ፣ እንዴት ጻድቁን ከኃጢአተኛው ጋር ልታጠፋ ነው ወይ? መቶ ጻድቃን ቢኖሩት፣ ሀምሳ ጻድቃን ቢኖሩት እያለ ከእግዚአብሔር ጋር ተሟገተ ጠየቀው እግዚአብሔርን ተከራከረው እግዚአብሔር። እግዚአብሔር አምላካችን ይክበር ይመስገን። እንዴት አይነት አምላክ መሰላል። ምን ሟገተው አምላክ ነው። ምን ከራከረው አምላክ ነው። የምንጠይቀው አምላክ ነው። ይመልስልናል፣ ይነግረናል፣ ይመክረናል፣ በጥንቃቄ መራናል። እሱ አለ ኢሳይያስ መልካም እረኛ ነው አለ። ጠቦቶቹን በብብቱ ያጥፋላል መሄድ የማይችሉትን መሄድ እስከሚችሉት ድረስ በብብቱ የሚያቅፍ ነው አለት። መቆም ያልቻልነውን እስከምን እስከምንቆም ድረስ የሚያስችለን ነው። ኃጢአት ያሽመደመደንን ኑሮ ያሽመደመደንን ሰው ያሽመደመደንን የሚያቅፈን ነው። ደግሞም እንደዚሁ ደግሞ የሚያጠቡትን በቀስታ የሚመራ ነው አለት። ሸክም የከበዳቸውን ብዙ ነገር ሆዳቸው ውስጥ ያለውን ብዙ ኃላፊነት ያላቸውን። ቀስ ብሎ የሚመራ አምላክ ነው። እናም አብርሃምን አስታመመው ጥያቄውን ሁሉ መለሰለት። አስር ጻድቅ እንኳን ባገኝ ከተማይቱን አላጠፋም ማለት የተወደዳችሁ አባቶች፣ እናቶች፣ ወንድሞች እህቶች፣ ሰዶም የጠፋችው አስር ጻድቅ ስለጠፋ ነው። ሰዶም የጠፋችው በዚያች ከተማ ውስጥ እግዚአብሔርን የሚፈራ አስር ሰው ስለጠፋ ነው። አንዳንዴ እንዲ ይሆናል። አንዳንዴ እንዲ ይሆናል። እግዚአብሔር ጸሎታችን መሆን ያለበት ሀገራችንን እንዲያስብልን ስንለምን፣ ቤተ ቤተክርስቲያናችንን እንዲያስብልን ስንለምን፣ የኛን ህይወት እንዲያስብልን ስንለምን፣ አስር ሰው አንድ ሰው እግዚአብሔር እንዲሰጠን ነው መለመን ያለብን። ሚስጢሩን የሚገልጽ የሚገልጽለት እግዚአብሔር ሰው እንዲያስነሳ ነው መለመን ያለብን። ሰው ያጣን ቀን ነው። ያኔ ነው መጮኸ ያለብን። የእግዚአብሔር ሰው፣ የእግዚአብሔር ሰው የሚጸልይ የእግዚአብሔር ሰው የሚጮህ የእግዚአብሔር ሰው ስለ አገሩ የሚያነባ ነገረኞች እየበዙ ጻሚዎች ሲያንሱ፣ ያኔ ነው መፍራት። ተንኮለኞች መሰሪዎች እየበዙ ሌት ተቀን የሚሰግዱ ሲያንሱ ነው ያኔ ነው መፍራት። ለቤተ መንግስት የሚሽቀዳደሙ እየበዙ፣ በበዓት የሚቀመጡ ሲያንሱ ነው። ያኔ ነው መፍራት። ምክንያቱም ያ የሚሆንበት ጊዜ አለና በሰዶም ያ ሆኗል። ነገር ግን እግዚአብሔር እስከ መጨረሻ ለአብርሃም መልሱን መልስለታል። ጥያቄዎች ይፈጠሩብናል። አዎ አብርሃምን ብቻ አይደለም ሙሴ መጠራቱን ሲሰማ እግዚአብሔር ጠራው። እግዚአብሔር ሙሴን ጠራው፣ ሂድ ሕዝቤን ነፃ አውጣ አለው። እኔ ኮልታፋ ነኝ፣ እኔ ድዳ ነኝ፣ እንዴት ትልከኛለህን? አለ ተከራከረ፣ ከእግዚአብሔር ጋር ጠየቀው እግዚአብሔርን እንዴት ትጠይቀኛለህ ብሎ እግዚአብሔር ከምድረ ምድረ ገጽ አላጠፋውም። ከዚያው በኋላ እግዚአብሔር ያንን መልስ ሲመልስለት፣ እንደ ገና ደግሞ ሙሴ ሌላ ጥያቄ ጠየቀ፣ ማን ነው ስምህ? ማን ልበላቸው مان تتحدث عن المشاكل <سؤال> الأخرى التي تتحدث عنها في مدينة الأردن، لأنها تتحدث عن المشاكل الأخرى التي تتحدث عنها في مدينة الأردن، لأنها تتحدث عن المشاكل الأخرى التي تتحدث عنها في مدينة الأردن، لأنها تتحدث عن المشاكل الأخرى التي تتحدث عنها في مدينة ከወገብ ፍሬ አላጠፋም፣ በመንበርህ ለዘላለም አስቀምጣለሁ አለ በማይሻር መሃላ ለዳዊት ማለለት። ስለዚህ ዳዊትን ዳዊት ምን አለ? እግዚአብሔር ሆይ እኔ ማነኝ? የእግዚአብሔር ቅዱሳን የእግዚአብሔር ጻድቃን እንዲህ ነው የሚሉት ቸርነቱን ምረቱን ሲያዩ እኔ ማነኝ? ጥቂት ነገር እግዚአብሔር በበረከቱ ሲሰጣቸው እኔ ማን ነኝ ይላሉ። ያደንቁታል፣ ያመሰግኑታል። ዛሬ ዛሬ የተቸገርነው ምንድን ነው? እግዚአብሔር ብዙ ያላጎደለብን ሁሉን ነገር የሰጠን ነገር ግን ዛሬም ቤታችን በሮሮ ያለ በጥቂቱ ማመስገን ያቀተን ጥቂቱ ቆ ነው ህይወታችን የሚለውጠው ጌታ ለማርታ እንዲህ አላት፣ ማርታ ማርታ በብዙ ትደክም ያለሽ ትጨነቀ ያለሽ የሚያስፈልገው ግን ምንድን ነው? ጥቂት ነው። ባለፈው ሳምንት በመምህራችን በዲያቆን ተከስተ ተምረናል። ያ ጥቂት ዘይት ዕዳዋን በሙሉ ምን አደረገ? ምን አደረገን? ከፈለ። ያ ጥቂት ዘይት በረከተ። የእግዚአብሔር ቃል በነቢዩ ሲነካው ያ ጥቂት ዘይት ወረደ። ጥቂቱ ነገራችን ነው ህይወታችንን የሚቀይረው። ጥቂቱ ነገራችን ነው ችግራችንን የሚያወጣው። የኛ መድከም አይደለም፣ የኛ መሮጥ አይደለም። ይህ ማለት መልፋት መድከም የለብንም ማለት አይደለም። ጭንቀታችን ግን ከድካማችን በላይ ነው። 12 ሰዓት የምንሰራ ብንሆንም 24 ሰዓት ነው የምንጨነቀው። 16 ሰዓት የምንሰራ 48 ሰዓት ነው የምንጨነቀው። ጭንቀታችን ከድካማችን በላይ ነው። ጭንቀታችን ከእቅዳችን በላይ ነው። እግዚአብሔር በሰጠን በትንሹ ነገር እግዚአብሔር ሆይ እኔ ማን ነኝ ተመስገን ማለት እንችል ነበር። ግን ብዙዎቻችን እንዲህ አይደለም እናደርገው። ዳዊት ግን እንዲህ አለ፣ ጌታ ሆይ እኔ ማን ነኝ? የመረጠኝ እኔ ማን ነኝ? እጄ በደም የታጠበ አይደለሁም። ሆይ እኔ ማን ነኝ? በጦርነት መላ ዘመኔን ያሳለፍኩ አይደለሁም። ሆይ ዳዊት የመጣበትን ቦታ ያረሳ ነበረ። ከየት እግዚአብሔር እንዳስነሳው ያረሳ ነበረ። ከየት ነው እግዚአብሔር ያስነሳል? ማለት የከበረ ትውልድ ውስጥ ያለፋችሁ ትሆናላችሁ። ስለ ትውልድ ማለት አይደለም፣ ስለ ዘር ማለት አይደለም፣ ስለ ጎሳ ማለት አይደለም፣ ስለ ሀብት ማለት አይደለም አንተና እግዚአብሔር ከምታውቁት አንቺና እግዚአብሔር ከምታውቁት በራችሁን ዘግታችሁ ከምታውቁት የትዳር ጓደኛችሁ ከማያውቀው እግዚአብሔር ከየት ነው ያስነሳን? ዛሬ እንኳን ዛሬ እንኳን እዚህ ስንቆም እግዚአብሔር ከየት ነው ያስነሳን? ከየት ነው ያስነሳን? በምረቱ ያንን የምንረሳ ስንቶቻችን? ዳዊት ግን ጠየቀ። እግዚአብሔር ደስ ተሰኘበት በዳዊት ጥያቄ። እንደ ልቤ ሆኖ ያገኘሁታል። እንደ ልቤ ታመናል። እንደ ልቤ ሆኖ ያገኘሁት እግዚአብሔር የብዙዎቹን አባቶች ጥያቄ ሲመልስ እናገኛለን። ስለዚህ አባቶች፣ እናቶች ምን ለማለት ነው ይፈልገው፣ ችግሩ ጥያቄያችን አይደለም ጥያቄ መፈጠሩ አይደለም። ከምናየው ነገር ጥያቄ መፈጠሩ አይደለም። ለጥያቄያችን መልስ የምንፈልግበት ቦታ ነው ችግሩ። ለጥያቄያችን መልስ የምንፈልግበት ሰፈር ነው ችግሩ። ለጥያቄያችን መልስ ችግራችን ላይ ከሆነ ሌት ተቀን የምናፈጠው ችግር ችግርን ይወልዳል አይደለም? ችግር ችግርን ዛሬ ብዙዎቻችን ሀያ አራት ሰዓት ቴሌቪዥኑ ላይ ነው የምናለ። አይናችንም ምን አለ ይሆን እረ ደሞ ደግሞ እንደዚህ እያልን ነው ምን ከፍተው። እግዚኦ ደግሞ ምን ጉድን ሰማነው እያን ነው እያልን ነው ምን ከፍተው። አደለም እንዴ ሪሞት ኮንትሮሉን እኮ ስሜት እግዚኦ እያልን ነው ምን ከፍተው እና ያ ችግር እንደገና አይምሯችን ላይ ይሞላ። ቴሌቪዥን አትመልከቱ አይደለም ልላችሁ የሚፈልገው አባቶች እናቶች፣ ወንድሞች እህቶች፣ ወደድንም ጠላንም የህይወታችንን መመሪያ ከሴኔ ከሴኔን ሆነ ከፎክስም ይሆን ከኤንቢሲ ነው ምናምንም ከኤቢሲም አናገኘውም። ችግሩን ነው የሚያቀርቡት። ሌላ ነገር አይደለም። ምንም ነገር አይደለም የሚያቀርቡልን የሚያቀርቡልን ችግሩን ነው። እግራችንን ነው የሚያቀርቡ። እግዚአብሔር በየዘመናቱ እነዚህ አሁን ያነሳናቸውን አባቶች እንደገና ብንመለከት አንዳንዶቹ አንዳንድ ጊዜ ጥያቄ ይኖርባቸውና ጥያቄያቸውን ይዘው ወደ እግዚአብሔር እንደ መምጣት ፈንታ ወደ ችግራቸው ይሄዱ ነበሩ። ምናተረፉ ጭንቀት፣ ምናተረፉ ረብሻ። ልጠቅስላችሁ ይችላለሁ፣ አብርሃም ራሱ ልጅ ፈለገ። ብዙ ጊዜ ተናግሬዋለሁ። አብርሃም ልጅ ፈለገ። እግዚአብሔር ቃል ገባለት። የምድር አህዛብ በዘር ይባረካሉ አለው። እግዚአብሔር ውጣኔ ወደማሳይ ምድር ሂድ ታላቅ ህዝብ አደርግሃለሁ አለ። የእግዚአብሔርን ተስፋ እንደማየት ፈንታ አብርሃም ሁሌ ሰውነቱን ማየት ጀመረ። ሚስቱን ያያል ራሱን ያያል ሚስቱን ያያል ራሱን ያያል አንድ ዓመት አለፈ ሚስቱን ያያል ራሱን ያያል ሁለት ዓመት ሦስት ዓመት አራት ዓመት መጨረሻ ላይ ሚስቱ ምን አለችው አብርሃም አለችው ይሄ ነገር የሚሆን አይደለም አለችው ምን እናድርግ የለም ወደ አጋር ዘንድ ምን በል ግባ ታሪኩን ታውቁታላችሁ ወደ አጋር ዘንድ ገባ የሚፈለገው ምን ነበር ልጅ ልጅ ተገኘ ነገር ግን በልጅ የሚገኘው ደስታ እዛ ቤት አልተገኘም። ምክንያቱም በአቋራጭ መንገድ ነበረ የተካሄደው። ከእግዚአብሔር ቃል ውጭ ነበረ የተሄደው። የተወደዳችሁ አባቶች፣ እናቶች ይህንን ብዙ ጊዜ የተነጋግረንበታል። የምንፈልገውን ነገር ማግኘት ይቻላል። ገንዘብ ነው ይገኛል። ወንድማችንን ገለንም ቢሆን እህታችንን እግሯን ጎትተን ቢሆን ክፉ ነገር አድርገን ሁሉም ነገር ይገኛል። የምንፈልገው ሹመት ነው፣ ይገኛል። በደንብ ተጨማልቀ ከተፈለገ ግን፣ በሹመቱም ይሁን በገንዘቡ የሚገኘው ሰላም አይገኝም። በእግዚአብሔር ስም የሚመጣ ነው የተባረከ ነው የተባለው። በእናንተ ተንኮልና በእናንተ መሰሪነት አላለንም። አምላካችን በእግዚአብሔር ስም የሚመጣ የተባረከ ነው። አብርሃም ራሱን ተመለከተ። እናም ወዳ አጋር ዘንድ እግዚአብሔርን በሰማንያ ስድስት አመቱ ተጠራጠረው። እግዚአብሔርን በሰማንያ ስድስት አመቱ ልጅ ሊሰጠን አይችልም አለ። ግን እግዚአብሔር አምላክ አብርሃም የዘጠና ዘጠኝ ዓመት ሰው በሆነበት ጊዜ ተገለጠለት። ክብር ምስጋና ለአምላካችን ይሆን። እኛ ቃላችንን ልናጥፍ እንችላለን። እግዚአብሔር ግን እንዲህ አለ፣ ሰማይና ምድር ያልፋል ቃሌ ግን አያልፍም። እግዚአብሔር የሰጣችሁ ቃል ምንድን ነው? እግዚአብሔር የሰጣችሁ ቃል ያ ቃል አያልፍም ሰማይና ምድር ቢያልፍ ይቀላል ስለዚህም በዘጠና ዘጠኝ አመቱ ለአብርሃም ተገለጠለትና ምን አለ አብርሃም አብርሃም እኔ ኤልሻዳይ ነኝ በፊቴ በፍጹምነት ተመላለስ ምን ማለት ነው አብርሃም እኔ ሁሉም ቻይ ነኝ ለሰውነትህ ህይወት የምሰጥ ነኝ ያኔ ነው አብርሃም የገባው? በዚህም ምክንያት ልጅ ከወለደ በኋላ እግዚአብሔር መጥቶ እንደገና ልጅህን ሰዋልኝ ሲለው አላቅማማም። ዕብራውያንን ሐዋርያው ጳውሎስ ሲጽፍ ምን አለ? ከሞት እንኳን ሊያስነሣው እንደሚችል አምኗልና ልጁን በእምነት አቀረበአል። ቢከልብኝም እንኳን ሊያስነሳው ይችላል። እንደገና ሁለተኛ አልሳሳትም አለ። እንዴት ሰተኸኝ እንደገና አሁን ትወስድብኛለሃል አለው። አልተከራከረውም። ችግሩን ያየበት ዘመን ነበረ አንድ ቀን ችግሩን ማየት ወደ ሌላ ችግር ነበር ያስገባው ነገር ግን ይስሐቅን ስጠኝ ሲለው ይስሐቅ ይሞትብኝ ነው እያለ ይስሐቅን አልነበረም ያየው ማን ነው ያየው እግዚአብሔርም የት ነው አይናችሁ ዛሬ ጥያቄው ይሄ ነው የት ነው አይናችሁ ያረፈው የት ነው አይናችሁ ያለው የትዳራችሁ ችግር ላይ ነው የኑሯችሁ ችግር ላይ ነው። የት ነው አይናችሁ ያለ? አራር ጊዜ ከባለቤቴ ጋር አቁጭንልና እንደ ቀልድ እህ ያልነ ዜማውን እንጀምረዋለን። ትዝታ የሚባል ጥሩ አለን አይደል? የእኛ ዜማ ችግር ማውሪያ ነው እሱ በነገራችን፣ የምስጋና አይደለም አይደል? እና ወንዶ ስናወራው አዱን ስንጥለው አዱ ወራ ሳቶ መሸንላል ስናየው ሳቶ ነው የፍቅር ነገር እኮ ያን ያህል አናወራ ችግራችንን ስናቆዘ ነው ስንል፣ ምን ስንል አደን? ውሸት ነው እንዴ? እንተዋወቃለን ሁላችን። ችግራችንን ስናይ ችግር ነው። ምን እስራኤላውያንን እግዚአብሔር በብርቱ ክንድ በሃይ በክብር አወጣቸው። የሚገርማችሁ ነገር በባርነት የነበሩት ተንከባከው ወጡ። በእስራኤል ሀገር ብርሃን ሲሆን በግብጽ ሀገር ጨለማ ነበር። በግብጽ ሀገር ጓጉንቸር ሲወጣ እስራኤል ውስጥ ንጹህ ነበር። በግብጽ ሀገር ዝንብ ብቻ ሲሆን እስራኤል ውስጥ ንጹህ ነበር። የእስራኤል ሰፈር ውስጥ ማለት ነው። እዛው ግብጽ ውስጥ ናቸው እግዚአብሔር ተንከባክቧቸው? ምንድነው ያለው እግዚአብሔር ማነው ዳዊት ሲናገር በብርቱ ክንድ በጽኑ እጅ አወጣቸው። ወጡ እስራኤላ ወጥተው ሲሄዱ ሲሄዱ ሲሄዱ ድንገት ከኋላቸው ኃይለኛ ድምፅ መስማት ጀመሩ። የሰረገላ ድምፅ፣ የጦር ድምፅ፣ የሰራዊት ድምፅ፣ የፈረስ ድምፅ መስማት ጀመሩ። ዞር ሲሉ ፈርዖን ከነሰራዊቱ እየረገጠ መጣ። ለካስ ተቆጭቷል እነሱን መልቀቁ። ለነገሩ ፍጻሜው የእግዚአብሔር ቃል እንዲፈጸም ነው። ትዕቢቱ እመቀመቃት እንደሚጨምረው ለማሳየት ነው። እስራኤላውያን ዞር ብለው አዩ ፈርዖን ነው። ደነገጡና መሮጥ ጀመሩ። ሄዱ ሲያዩ ከፊታቸው ማን ነው? ቀይ ባህር ነው። ተመልከቱ። እስካሁን የሚያዩትን ተመልከቱ? ማንን ነው ዞር ሲሉ ያዩት? ምን ነው ላቁም እንዴ ደከማቸው። ማንን ነው ዞር ብለው ያዩት? ፈርዖን። ፊታቸው ያዩት ማንን ነው? ቀይ ባህር። ሁለቱ ምንድን ነው ችግር። ስለዚህ ምን አሉት ሙሴ፣ ሙሴ መቃብር አጣን ወይ መቃብር የለንም ያለህ ማን ነው? እዚህ ልትገለል ምድረ በዳ ላይ ልትትወን? መቼም ተረታችንም ልመናችንም አንዳንዴ እኮ ያሳዝናል። አሟማቴን አሳምረው ነው ምንለውም፣ ምን እንደሚጠቅመን ብዙም ባላውቅም ትንሣኤ ሙታን የሌለንም ይመስል የትም ምን የት እግዚአብሔር ያስነሳናል። ክብር ምስጋና ለርሶ ይሆን። በአውሬም ሆድ ውስጥ ያለውን ያስነሳዋል እግዚአብሔር። ሕይወት ያልፈቀድለትን በመድኃኒት የወረደውንም ያስነሳዋል እግዚአብሔር። ሁሉንም ያስነሳዋል እግዚአብሔር። እግዚአብሔርን ሞት ሳይሆን መለመን ያለብን ምናችንን ነው ሕይወታችንን ነው። እርግጥ ነው አንዳንዴም ደግሞ ክፉ አሟሟት አለ። ያንንም ነው ልክ ነው፣ ይገባኛል። ግን አንዳንዴ እንደው ብዙ ምን ለምነው እንደው የሚያጋድለውን እና ደግ ደጉን መለመን ያስፈልጋል። መልካም መልካሙን መለመን ያስፈልጋል። እና እስራኤላውያን የተጨነቁት ስለ መቃብራቸው ነው። መቃብር አጣን ያለህ ማን ነው? እዚህ ምን እንወድቃሉ። ሙሴ ግን ለእስራኤላውያን አላቸው። ምን አላቸው? ቁሙ፣ የእግዚአብሔርን ማዳን እዩ። እግዚአብሔር ይክመር ይመስገን። ቁሙ አለ እ ችግራችሁም እዩ አለ አላለም። በሉ በደንብ አድርጋችሁ ይህንን ባሕር አፍጥጣችሁ እዩ አለ አላለም። ፈርዖንን ተመልከቱ አለ አላለም። ያንንማ ማየት ሌላ ጭንቀት ነው የሚወልደው። ቁሙ፣ የእግዚአብሔርን ማዳን እዩ አምላካችሁ ምን አለ? ማዳኑ ምን አለ? ቃሉ ምንድን ነው? የሰጣችሁ ተስፋ ሕዝቤን ልቀቅ ወደ ማወርሳቸው ምድር ወስዳቸዋለሁ አለው። ሕዝቤን ልቀቅ አያችሁ፣ አንዳንድ ጊዜ ችግራችንን ማየት እምነታችንን ያደክማል። ችግር መኖሪያ አይደለም መማሪያ ነው። ችግራችንን ካየን በኋላ ከችግራችን የምንወጣበትን እግዚአብሔር እንዲያመለክተን ወደ እርሱ መጮኸው ሁሉ። ሁልጊዜ የምንኖረው ግን ችግራችን ላይ ከሆነ ይወርሰናል፣ አካላችን ይሆናል፣ ኑሯችን ይሆናል፣ ይገዛናል። የምናስበው እሱን ብቻ ይሆናል፣ የምናለመው እሱን ብቻ ይሆናል፣ የምንተክዝበት እሱ ብቻ ይሆናል። እስራኤላውያን እንዲህ ነው የሆኑት፣ ግን ኋላ ላይ እግዚአብሔርን ማየት ጀመሩ። እግዚአብሔር በጥቂት ነገር በምን ለዛሬው ለእፀ መስቀል ምሳሌ በሆነው በሙሴ በትር በእንጨቱ ባህሩን ምታዋለው። እግዚአብሔር ይክበር ይመስገን። አምላካችን አያች ሌላ የተወደዳቸው አባቶችና፣ አሁን እኔን ኑሮዬን አሁን እግዚአብሔር እንዴት አድርጎ ነው የሚቀይረው? አረ ለሱ ይቸግረዋል እንላለን እኮ አንዳንዴ። ለእሱ የሚቸግረው ነው? እረ እግዚአብሔር የማይቸግረው አምላክ ነው። ይክበር ይመስል። እረ እግዚአብሔር ምንም የሚሳነው ነገር የለም። ወላዲታ አምላክ ቅድስት ድንግል ማርያም እንዳለችው ለእሱ የሚቸግረው አይደለም። የራሱን ሐሳብ፣ የራሱን ፈቃድ የሚያደርግ ልዑለ ባሕርይ አምላክ ነው። ብዙ ጊዜ እግዚአብሔር የኛን ኑሮ፣ የእኛን ሕይወት፣ የእኛን አካሄድ፣ የእኛን ታሪክ እንደ ሀገር እንደ ቤተ ክርስቲያን እንደ ቤተ ሰብ እንዴት አድርጎ ነው መለወጥ የሚችለው ብለን እንጨነቃለን። በጥቂት ነገር ይቀይረዋል እግዚአብሔር። የእስራኤላውያን ታሪክና የግብፃውያን ታሪክ ለዘላ አለም የተቀየረው በዚያች እንጨት ነው። የኔና የእናንተም ታሪክ ለዘላለም የተቀየረው የታለበስቀሉ እዛ መስቀል ዲያብሎስ የሽንፈት ምልክት ነበር የመሰለው። የመስቀሉ ነገር ለማያምኑት እህ ሞኝነት ነው፣ ለኛ ግን የማዳን ኃይል ነው። ሕይወቴን እንዴት ይቀይረዋል እግዚአብሔር? በትንሽ ነገር እሱ በባረከው ጥቂት ነው ምድር መንቀጥቀጥ የለበትም። ሰማይ ማጓረት የለበትም። የኔና የእናንተ ሕይወት ሲቀየር፣ እንደውም አንዳንዴ ጓደኛችንም ላይ ያውቅ ይችላል። ኑሯችንን እግዚአብሔር ሲቀይረው፣ አረ ምን ጓደኛችን፣ እኛም ላናውቀው እንችላለን። እግዚአብሔር እኮ ይሄን የብዙዎቻችን ሕይወት እግዚአብሔር ቀይሮታል፣ ግን አይናችን ችግራችን ላይ ስለሆነ ያለው ብዙዎቻችን በኑሯችን እግዚአብሔር የሚያደርገውን ነገር አናስተውልም። እግዚአብሔር ሙሴን አለው፣ በትርህን ውሰድ አለው እ ባህሩን ምን በለው መጣው ልክ ህዳሃኒ ዓለም ክርስቶስ ያንን ግዙፍ መስቀል ይዞ ትከሻው ላይ አድርጎ ወደ ቀራኔው ወጥቶር ቃኑን ለኔና ለናንተ ሲሰቀል ደጆች ሁሉ ተሰባበሩት። ሙሴም ያንን በትር ሲመታው ባሕሩ ተከፈለ። አሁንም ምሯችንን እግዚአብሔር የተዘጋውን እንደዚያው ይክፈትልን። ተዋላስ ደናቂውን ነገር ልንገራችሁ። ሙሴና እስራኤላውያን ባሕሩ ውስጥ ገቡ። ግብፃውያን ሲደርሱ ባህሩ ተከፍቷል። ምን ጉድ ነው ብለው እኳን እኮ ቆመው መጠየቅ ነበረባቸው። ግን የእነሱ አይን ደግሞ ትዕቢታቸው ላይ ራሳቸው ላይ ስለሆነ ያለው ተከታትለው ገቡ። የእስራኤላውያን ሰፈር በሙሉ ወጥቶ ሲያልቅ ፈርዖንና ሰራዊቱ መሃል ገቡ። ሁሉም መሃል ላይ ሆኑ። ወንዙ መሃል ላይ ሆኖ ይሄ ነው የሚለው፣ እግዚአብሔር ሲጣላ በትር አይቆርጥም። እንዴት ያሉ አባቶች ናቸው? ያውቁም እግዚአብሔር ሲጣላም ብቻ ማለት እግዚአብሔር ሲታረቅም፣ ቅድም እንዳልኳችሁ በትልቅ ጋጋታ አይደለም ሲታረቀንም በትሕትና ነው። እና መሃል ላይ ሲደርሱ እግዚአብሔር ከላይ ካርያም ሆኖ የግብጻውያኑን ሰረገላ ቆለፈው። ሰረገላው ምን ማለት ጀመረ? አልሽከረከርም አለ። ቀጣሉ ፈረሶች ቢቆጥጡ ሰረገላው ቆመ። ቆለፈው፣ እግዚአብሔር ፍሬን ያዘው። እግዚአብሔር አይንቀሳቀስም ካለ የሚያዝ ማን ነው? ማን ነው? አሕዛብ ሁሉ በፊቱ በገንቦ ውስጥ እንዳሉ ጠብታ ናቸው ይላል። ማን ነው የሚያዝ? እግዚአብሔር እግዚአብሔር ካዘዘስ ደግሞ ማን ነው እንዲህ የሚል? ስለዚህም ሁሉም ቆመ። ሰረገላው ላይ ያለውም ቢል ቆመ፣ ፈረሶቹም ቆሙ። ያኔ ባህሩ በሙሉ ምን ሆነ? ለበሰ እስራኤላውያንም እዚያ ቆመው ጠላቶቻቸው ውሃ ላይ ሰፈዋል ግን የሚያሳዝነውን ነገር ልንገራቸው እንደዚያ እግዚአብሔር እያዳነ እያዩ እስራኤላውያን አሁንም አይናቸው አላይ ነበር ችግራቸው ላይ ነበር ስለዚህም አንድ ቀን ለጊዜው ተራቡ ይህኔ ምናሉ ቆሙና ሙሾ ጀመሩ። ዋይ ዋይ ማለት ጀመሩ። ዋይ ዋይ አንዳንዴ እንደዚህ እንሆናለን። ምን አይነት ኑሮ ነው የሚኖረው? አንተን ያገባው ቀን ነው መቼም። አንዳንዴ እናቶች ታበዙታላችሁ። ይቅርታ አድርጎልኝ። ወንዱም ለነገሩ አሁን ጀማምሮታል ያለቅሳለ። እነዚህ እስራኤላውያን ተያይዘው ማለቃቀስ ጀመሩ። ሙሾ ማውረድ ጀመሩ። ምን እያሉ ወይኔ ወይኔ፣ ያ የግብፅ ነጩ ሽንኩርት፣ ቀዩ ሽንኩርት፣ ያ ስጋው፣ ያ ብሩንዶው ወይኔ። ያን አያችሁ? ያ የግብፅ መሬት ሞታቸው ነበረ! ያ የግብፅ መሬት ባርነታቸው ነበረ፣ ያንን ተመኙ። እግዚአብሔር ለነሱ ያደረገውን ነገር ማየት አቃታቸው። እግዚአብሔር ከዚህ ያዳነን ችግራችን ላይ ብቻ ስናተኩር እግዚአብሔርን መርሳት እንጀምራለን። እግዚአብሔርን እናሳዝነዋለን። ይህኔ እግዚአብሔር ምን አለ? ሙሴ ያለው ይህ ህዝብ ያ ምድረ ርስ የሚገባው አይደለም። አጥፋልኛ፣ አንተን ሌላ የሌላ ህዝብ አለቃ አድርጋለሁ። ሙሴ ግን እንደኛ አይደለም። ወሽ እግዚአብሔር እንደውም ሰፋልኝ ነው ምንለው፣ አይደል እኛ እ አይደል ምን አለ? በሰው በዛ። እዚህ ቤተ ክርስቲያን መቀመጫ ማጣርቆ እንላለን አንዳንዴ አይደለም ሙሴ ምን ነበር ያለው? እነሱን ከምታጠፋ እኔ ከሕይወት መጽሐፍ ምን በለኝ ደምስሰኝ ነው ያለው። ስለዚህ የተወደዳችሁ አባቶች፣ እናቶች ችግራችን ጥያቄያችን አይደለም። ችግራችን ጥያቄያችን ለጥያቄያችን መልስ የምንፈልግበት ቦታ ነው እንግዲህ ያውስ እስካሁን እንዳየነው እግዚአብሔር ለጥያቄያችን ለሕይወታችን ጥያቄ መልስ የሚሆን ነው። ሕይወት ምንድን ነው? ሕይወት ጥሩ ቋንቋ አለ በአማርኛ ምን እንደምንለው አላውቅም። በዚህ በእንግሊዘኛው ፓራዶክስ ይሉታል፣ የሚቃረን ነገር አንድ ላይ ሆኖ በጣምራነት ያለበት ነው። ሕይወት ሞት ነው። ሕይወት መነሳት ነው። ህይወት መቁሰል ነው። ህይወት መፈወስ ነው። ህይወት ማግኘት ነው። ህይወት ማጣት ነው። እነዚህን ሁሉ ነው ህይወት። የትኛውንም ሰው ብትጠይቁት በየትኛውም የኑሮ የስልጣን እግዚአብሔር ይመስገን በዚች ቤተክርስቲያን ውስጥ በአገራቸው ትልቅ ስፍራ ላይ የነበሩ አባቶች እናቶች አሉ። በሀብቱም በስልጣኑ? ስለዚህ ሁሉንም መጠየቅ ትችላላችሁ። ህይወት ምንድንነው ብለን ስንጠይቅ ህይወት እነዚህን ሁሉ ነው። ህይወት ማግኘት ነው። ህይወት ማጣት ነው። ህይወት መልበስ ነው። ህይወት መራቆት። ለዚህ ሁሉ እግዚአብሔር መልስ አለው አለው አዎ አለው። እግዚአብሔር ይሄንን መልስ ቤት ላይ ሰጥቶናል፣ በመስቀሉ ላይ ሰጥቶናል። ለዚህ ነው የህይወታችንን ትርጉም በመስቀሉ ላይ እናገኛለን ያልኳቸው። የሕይወትን ትርጉም የምታገኙት ሌላ ላይ አይደለም። አይኖቻችሁ መስቀሉ ላይ ሲሆን፣ በዚያ በዕለተ ዓርብ ልንገራችሁ፣ በዚያ በዕለተ ዓርብ በመስቀሉ ላይ እግዚአብሔር አምላክ የህይወትን ሁለት ጽንፎች ነበረ የገለጸው። ፀሐይ ዐይኗን ስትጨፍን ጨረቃ ሲያለቅስ ደም ሲሆን ከዋክብት መቆም አቅቷቸው ተንቀጥቅጠው ሲረግፉ በመስቀል ላይ የታየው የእግዚአብሔር እጅ ማጠር ሳይሆን የሰው ፍጹም ድካም ነው። ሰው ምን ያህል ደካማ እንደሆነ ቅድም እንዳልኳችሁ በዚህ ዘመን እያየን ያለነው ሰው ምን እንደሆነ ምን እንደሆነ ምንድን ነው ማድረግ የሚችለው ሰው? ሃሪኬን መጣ፣ ምንድን ነው ማድረግ የሚችለው? ምንም፣ ምንም። እዚህም ያለንበት አንሸሸውም፣ ጠብቀን እያልን ያለ ነው አይደል? ብዙ ነገር ይባላል። ምድር መንቀጥቀጣል፣ ምን አለ? ምንድን ነው ማድረግ የሚችለው ይሰው ልጅ ምንም ዛሬ ጠዋት ስንቶቻችሁ ፕሬዚደንቱን እንዳያችሁ አላውቅም። እኔ አዘንኩላችሁ። ይቅርታ አድርጉልኝ። ዓይናቸው እንቅልፍ ከማጣት የተነሳ አሸምሽ አብጧል። ምንም ማድረግ አይችልም። ማንም ምንም ማድረግ አይችልም። ሰው እንደዚህ ነው። ሰው እንደዚህ ነው። ዚያ ቦታ ላይ በመስቀል ላይ አይታችሁ እንደሆነ በዮርዳኖስ ድምጽ ተሰምቶ ነበር፣ የምወደው ልጄ እ ይህ ነው። በእርሱ ምን ይበላችሁ ደስ ይበላችሁ ደስ ደስ የምሰኝበት፣ ይቅርታ፣ በእርሱ ደስ የምሰኝበት የምወደው ልጄ ይሄ ነው። እርሱን ምን በሉ ስሙት። በደብረ ታቦርም ልክ እነዚሁ አይነት የምወደው ልጄ ይህ ነው በእርሱ የምከብርበት በርሱ ደስ የምሰኝበት ድምፅ ይሰማ ነበር። በቀራኒዎ ግን ወልደ እግዚአብሔር ኢየሱስ ክርስቶስ በመስቀል ላይ ሲሆን ምንም ድምፅ አልተሰማም ነበር። ጸጥታ ነበር፣ ዝምታ ነበር፣ ጨለማ ነበር። ምክንያቱም እዚያ ላይ የሚገለጠው የእግዚአብሔር ኃይል ማጣት ሳይሆን የሰው ልጅ ፍጹም ድካም ነበር። እኔና እናንተን ነበረ የወከለው እዚያ ላይ። አንዳንድ ሰዎች ለምንድን ነው የዚያን ጊዜም ብለውታል እኮ አንተ ክርስቶስ ከሆን ምን በላሉ ውረድ፣ ራስን አድናሉ። ዛሬም በዚህ ዘመን ያሉ አንዳንድ ፕሮፌሰሮች ነን ባዮች አዋቂዎች ነን ባዮች ለምን የእግዚአብሔር ልጅ ከሆነ ያኔ ራሱን እንዴት አላዳነም? ይላሉ። ያንኑ የአይሁድ ጥያቄ መልሰው ይጠይቃሉ። ያኔ የታየው የኛ ፍጹም ድካም ነው። አሁንም ዛሬም እየታየው ያ ነው። ሕይወት አንዱ ገጽታው ያ ነው። ነገር ግን ደስ ይበላችሁ በተመሳሳይ ሰዓት በጣምራነት አይደለም፣ በአንድነት በፍጹም ተዋህዶ ደግሞ እንደዚሁ የእግዚአብሔር ድል አድራጊነትም አብሮ ምን ሆነ ተገለጠ። አያችሁ፣ የሰው ድካምም የተገለጠበት ነው መስቀሉ፣ እንደዚሁም ደግሞ የእግዚአብሔር ሁሉን ቻይነት የእግዚአብሔር ድል አድራጊነት የተገለጠበት ዓለም አበቃለት ሞተ እያለ የኢየሩሳሌም ቆነጃጅት ዋይ ዋይ እያሉ ሲያለቅሱለት አምላካችን ዲያብሎስን ለዘላለም ድል እያደረገው ነበር በመስቀሉ ላይ። ዓለም ደካማ ነው፣ እሱ ማን ያድነዋል እያለ ሆሆይስን ሲል እሱ የዲያብሎስን መውጊያ ሞትን ድል ያደርገው ነበር በመስቀሉ። ዓለም አሸነፍ ነው እያለ ሊቃነ ካህናቱ ሹማምቶቹ፣ ድል አደረግነው እያሉ ደስ ሲላቸው፣ እሱ በመስቀሉ ላይ ሆኖ ኃጢአትን ድል ይነሳው ነበር። ዓለም እንዴት ያለ የሚያሳዝን ነው ቀን የጣለው ነው እያለ በእንግዶች መቃብር ሲቀብረው እሱ ወደ ሲኦል ወርዶ ለአንድ ሺህ ይቅርታ ለአምስት ሺህ አምስት መቶ ዘመን በግዞት የታሰሩትን አዳምን ከነ ልጅ ልጆቹ ነፃ ያወጣ ነበር። አያችሁ፣ መስቀሉ በአንድ ጎኑ የሰውን ድካም የሚገልጥ ቢሆንም በሌላ ጎኑ ደግሞ ዘላለማዊ የሆነውን የእግዚአብሔርን ድል አድራጅነት የሚገልጥ ነው። መስቀሉ የኛን ተስፋ አልባነት ሲገልጽ፣ በሌላ በኩል ደግሞ የኛን ተስፋ ማግኘት የሚገልጥ ነው። የሕይወታችንን ትርጉም ከርሱ ነው የምናገኘው የምላችሁ ለዚህ ነው። የተወደዳችሁ አባቶች እናቶች፣ ከእያንዳንዱ መውደቅ በስተጀርባ ምን አለ? አለ መነሳት አለ። ከእያንዳንዱ ሞት በስተጀርባ ምን አለ? ህይወት አለ። ከእያንዳንዱ መቁሰል በስተጀርባ ምን አለ? አለ ፈውስ አለ። ከእያንዳንዱ ማጣት በስተጀርባ ምን አለ? ማግኘት ማግኘት አለ። ህይወት አንዱ ነገር ዝም ብሎ የሚቀጥልባት አይደለችም። ይሄንንም ከየት እናገኛለን? ከመስቀሉ ጌታ ምንም ኃይል አልባ መስሎ ተሰቀለ። ግን ኃይል አልባ መስሎ በትህትናው የኛን ባህርይ ይዞ ቢሰቀልም በኃይለ መስቀሉ በመለኮትነቱ በክብሩ ግን ዲያብሎስን ለዘላለሙ ድል አድርጓል። ደስ ይበላችሁ፣ ደስ ይበለል። እነዚህን ሁለት ነገሮች ነው የምናየው። እነዚህን ሁለት ነገሮች ይሄ ነው ተዋህዶ ማለት ይሄ ነው ተዋህዶ ማለት የማይነጣጠል ይህንን ነው ያየ ነው አያችሁ ለዚህ ነው ቤተ ክርስቲያናችን ቅዱስ እግዚአብሔር ቅዱስ ሀያል ቅዱስ ሕያው የማይሞት እህ የማይለወጥ ከድንግል ማርያም የተወለደ ቅዱስ እግዚአብሔር ቅዱስ ሀያል ቅዱስ ሕያው የማይሞት የማይለወጥ በዮርዳኖስ የተጠመቀ በመስቀል ላይ ምን ያለ የተሰጠ በነገራችን ላይ ይሄንን ጸሎት የሚሉት አምስቱ ኦርየንታል አብያተ ክርስቲያናት ብቻ ናቸው፣ ሌሎቹ አይሉትም። የሚከብዳቸው ለምንድነው? እንደው እንዴ ቅዱስ እግዚአብሔር እዚህ ጋር ብላችሁ ያን እግዚአብሔር እንደገና ተሰቀለ እንዴት ትላላችሁ? ያንን ምስጢር ያገኘነው የት ላይ ነው? በመስቀሉ ላይ በመስቀሉ የኛን የሕይወታችንን ድካም አየን በመስቀሉ፣ የእኛን ክብር አየን። እሱ ድካማችንም ይዞ እሱ ነውራችንን ይዞ በሱ ድል አድራጊነት እኛን ከነውር ወደ ክብር ከድካም ወደ ብርታት አመጣል። ዛሬ ሕይወታችን በመስቀሉ ይሄንን ትርጉም ነው ያገኘው። የተወደዳችሁ አባቶችና እናቶች፣ ወንድሞች እህቶች፣ በመቁሰል ውስጥ ያላችሁ አላችሁ፣ ሕይወታችሁ ኑሯችሁ የቆሰለ እንግዲህ ያውስ መስቀሉን ተመልከቱ። ያንን የቆሰለውን ሳይሆን ኑሯችሁን ሳይሆን መስቀሉን ተመልከቱ ፈውስን ታገኛላችሁና የደከማችኋላችሁ ልጅ ማሳደጉ ድካም፣ ስራው ድካም፣ ትምህርቱ ድካም ኑሮው ራሱ ድካም እኔ ስመረረኝ የምንላለን፣ እንግዲህ ያውስ መስቀሉን እንመልከት ብርታትን እናገኛለን። የሞተባችሁ ነገር ያላችኋላችሁ እኔ ሴት ወሰነው ክፍሌ ሞቷል። እዛው ቋንቋችን የሞተውን ይሞተውን ህይወት ሊያደርግ የተሰቀለውን ወልደ እግዚአብሔር በመስቀሉ ላይ እንመልከት። ያንን ተስፋ ነው ምናየው ዛሬ አይን ታየ ካለን። ይሄ ችግር ሁሉ እየደረሰ ቴክሳስም ይሁን ብዙ ዘመዶች አሉ። እኛም እንኳን ዛሬ ተጨንቀን ደውለናል። ብዙ ወገኖቻችን አሉ ደግሞ ይችም ይችማል ለኛ መጠጊያ የሆነችብን ስትሰቃይ፣ ስትጨነቅ ሹማምንቱም ፖለቲከኞቹ፣ ሁሉም ሰው ለዚህች አገር የሚያስብ ሰው ሁሉ ሲጨነቅ እኛም ራሳችን ስንጨነቅ አብረን ከጭንቀቱ ባሻገር ያለውን ነገር እ ከዚያ ማዕበል ውስጥ ተስፋ አለ። ከዚያ ጭንቀት ውስጥ ህይወት አለ። ይገርማቸዋል፣ ገርማቸዋል። አንዷን ሴት እዛ ምንድን ነው የሚባለው ኒው ኦርሊያንስ ነው የሚባለው እዛ ሬስኪው እያደረጓት ትወልድ ነበር። እንዴት ደስ የሚያሰኝ ነገር ነው! መስቀሉ እንደዛ ነው፣ አያችሁ? መስቀሉ እንደዛ ነው። ስቃይ ላይ ሆነን ህይወትን ለዘላለም አገኘን። እሱ እየተሰቃየም እኛን ምን አደረገን? ህይወትን ሰጠን፣ ኑሯችንን ሁሉ ለወጠ፣ በረከትን ሰጠን። ያ ነው ያ የዚያች ሴት እየ እየወጣች ከስቃይዋ መውለዷ የኑሯችንን ትርጉም ነው የሚያሳየን። ህይወት እንደዚያ ነው። በአንድ በኩል ብቻ አትተርጉሙት። በአንድ በኩል ብቻ አትዩት። በአንድ በኩል ብቻ አትደምድሙት። በቃ ኑሯችን እንዲህ ነው። የመዓት ዘመን ነው፣ የመዓት ጊዜ ነው። ለዘላለሙ አሜን አትበሉ። እሱ ጌታ አሜን ሳይል ሳይደመድም እናንተ አትደምድሙ። ኑሯችሁ ላይ አራት ነጥብ አታድርጉ። ኑሯችሁ ላይ በር አትዝጉ። ትዳራችሁ ላይ በር አትዝጉ። ሀገራችሁ ላይ በር አትዝጉ። ፖለቲካችሁ ላይ በር አትዝጉ። ቤተክርስቲያናችሁ ላይ በር አትዝጉ። ከዚያ ይልቅ መስቀሉን ተመልከቱ። زي عملاقات لا كاتشي بكواريم